ይህን ብርድ ለኛ ሁኛለሁ በጣም ደስ ብሎኛል። አመሰግናለሁ ያሉበት ቦታ ድረስ እጄ መቀበል ስላልቻልኩኝ ያለሁበት ቦታ ድረስ መጠው አዲስ አበባ ሰጠውኛል። አካውንቴ ላይ ገብቶልኛል። ያልሞከራችሁ ደግሞ ሞክሩ። በተለይ ሞር ደግሞ ለሴቶች ስራ ላላችሁ ማበረታቻ የሆናችሁ